አመሰግናለሁ ይልማ። እንግዲህ የየመን ጠቅላይ ሚኒስተር አህመድ ቢን ዳግር በተለይ ከጀርመን ውጭ ጉዳይ ሚኒስተር ዜግማር ጋብርኤል ጋር ሰፊ ውይይት እንዳደረጉ ሰምተናል። ያነሷቸው ዋና ዋና ነጥቦች ምን ነበሩ? እንደው አንድ ሁለቱን ጠቀስ ብታደርግልን። እዚህ እንደተዘገበው ከመስሪያ ቤቱ የሚወጣው መግለጫ እንደሚያስረዳው የተነጋገሩባቸው ነገሮች የራሳቸውን መንግስት በሚመለከተው ይህን የጀርመን መንግስት በህጋዊ የሆነውን ጠቅላይ ሚኒስትር አህመድ ቢን ዳጋርን መንግስት እንደሚደግፉ ነው። ግን ከዛ አልፎ ሄደው ጀርመኖች በውጭ ጉዳዩ በኩል ለመጪው ንግግሮች እና በምጪው ደግሞ ውይይቶችን ለማድረግ የጀርመን መንግስት ኃላፊነትን ተቀብሎ በዚህ ጉዳይ ላይ ሊሳተፍበት ይፈልጋል። ምክንያቱም በዛ አካባቢ በዚህ ነገር ውስጥ የተሳተፉት የውጭ ሀይሎች ከጀርመን ጋር ጥሩ ግንኙነት አላቸው የሚለውን ነገር ነው ያስቀመጡት። ግን ከዛ በፊት አስቸኳዩ ነገር ረሀብ ስላለ በአሁኑ ጊዜ የጀርመን መንግስት ትልቅ እርዳታ ከሚያደርጉት ሀገሮች ውስጥ ትልቁን ቦታ የያዘ ሶስተኛው ስለሆኑ ወደ ሀያ አንድ መቶ ሀያ አምስት ሚሊዮን ዩሮ ከፍ ለማድረግ ነው እንደምናውቀው እንደተነገረውም የየመንን መንግስት ረሀብ መጥቶታል። በዛ ላይ ደግሞ ያልታሰበው በተለየ ኮሌራ በሽታ ተስፋፍቷል። ወደ አርባ ሺህ የሚሆኑ ሰዎች ቆስለዋል፣ ብዙዎቹ ሲሞቱ ከዛ የተነሳ ጀርመን የምታደርገውን ለማስታገሻ የሚሆን ለምግብ ለመድኃኒትም የሚሆን ወደ አንድ መቶ አምስት ሚሊዮን ነው የምታቀርበው አቀርባለሁ ያለችው ግን ከዛ አልፎ የሚሄደው ይሄ ማቆም የለበትም እና የዲፕሎማቲክ ስራው እና መሰራት አለበት፣ የሚለውን ሀሳብ ነው ያነሱት ዚግማር ጋብርኤል። የየመን ተፋላሚ ኃይላት በጊዜ ላይ መቀለዳቸውን ማቆም አለባቸው ሲሉ ጠንከር ያለ መግለጫ ሰጥተዋል። እንደሚታወቀው የየመን ጦርነት ሳውዲ አረቢያና ኢራንን የመሳሰሉ ሀገራት በቀጥታም ሆነ በእጃ ዙር ድጋፍ የሚሰጡበት ነውና፣ ምን ለማለት ፈልገው ነው ይህንን መልእክት ሲያስተላልፉ? በሁለት ምክንያት ነው። አንደኛ የመን እንደምናውቀው እና ቀደም ብለን ከሁለት አመት በፊት የመን እንዳውም እርስ በርስ ጦርነት የበዛባቸው ሀገር ህዝቦች እንደ ሶማሊያ፣ እንደ ከኤርትራ ያሉ ሰዎች ከራሱም ከኢትዮጵያም ወደዛ የሚሸሹበት ቦታ ነው። ከሁለት አመት ወዲህ ግን እዛ በተፈጠረው ውስጣዊ ውዝግብ እና በቀላሉ ሊፈታ በሚችሉት ነገሮች እርስ በራሳቸው ጦርነት ገጥመው ወይም ሁለቱን አመት ነው። ንብረት ወድሟል፣ ሰዎች ሞተዋል፣ ብዙዎቹ ቆስሏል። ቅድም እንዳነሳሁት እስካሁን ሞቱ የተባሉት ወደ ስምንት ሺ ናቸው። እንደዚህ አይነቱ ነገር አለ ምክንያትና አስፈላጊ ባልሆነ ነገር መካሄድ የለበትም የሚለው ነው። ግን ዋናው ዓላማው ቅድም እንዳነሳኸው ኢራንን እና ሳውዲ አረቢያ ሁለቱም ወገን ለይተው ኢራን በተለይ የሁቲን ወዳጆቿን አቅፋና ደግፋ ወደቡንም ለመያዝ በምታደርገው ጥረት፣ ሳውዲ አረቢያ ደግሞ ቦዲያ በኩል በምታደርገው ግፊት፣ በዛ ላይ ደግሞ እንግዲህ የአልቃዲያ ተዋጊዎች አሉ፣ ሌሎችም ሽፍቶች ይሳተፉበታል። ይህ ሁሉ ትርምስ አንድ ላይ ተነስቶ መፍትሄ ሳይሆን ያመጣው ሁለት ሶስተኛ የሚሆነው ሕዝብ በረሀብ አለንጋ እንዲገረፍ ነው ያደረገው እና ይህ ጊዜ አግኝቼ እኔ አሸንፌ ወይንም የድሉ አዝማሚያ ወደ እኔ አዘን ብሎ ያን ጊዜ ውጤቴን ወይንም የልቤን አደርሳለሁ የሚለው ነገር ከመካከላቸው ያቆማችሁ ለፖለቲካ ውይይትና ለፖለቲካ መፍትሄ ደግሞ ልባችሁን ከፍታችሁ አንድ ነገር አድርጎ የሚል ነው። እንደተነበበው የጀርመን መንግስት በዚህ ጉዳይ ላይ ከሁለቱም ሀገሮች ጋር ጥሩ ግንኙነት አላት። ከኢራንም ከሳኡዲም፣ ከዛ አልፋ ይሄንን ነገር በአስታራቂነትም ነገር ውስጥ ገብተው እዚህ በርሊን ድረስ ሰዎች መጥተው ለማነጋገር የሚችሉና የሚፈልጉ ካሉ ፈቃደኛ ነን ብለዋል። እንደተሰማው ግን ከየመን የሚንቀሳቀሱ ድርጅቶች ከሌሎቹም ተወካዮቻቸው ጋር ሆነው በዚህ ሳምንት ወደ በርሊን ይመጣሉ ተብሎ ነው ለውይይት የሚጠበቀው። የጀርመን ተጽዕኖና አዲስ ጥረት ሶስት አመት ለዘለቀው የየመን ጦርነት መፍትሄ ያመጣል፣ መፍትሄ ማምጣት አለበት። ካልበለዛማ ተዋጊዎቹም በመንግስትም ወገን ሆኑ መንግስትንም የሚቃወሙ ወይንም በሌላ ዓላማም ተነስተው የሚንቀሳቀሱ የውጭ ኃይሎችም ጭምር ካልበለዛ ወደ ሀያ ሰባት ሚሊዮን የሚደርሰው የየመን ህዝብ አደጋ ላይ ነው። እንደምናውቀው ደግሞ አውሮፓም የሰለጠነችው እዚህም ደረጃ ላይ ደረሰችው፣ ጀርመንም በጦርነት ሳይሆን የተለያዩ አስተሳሰብ ያላቸው ኃይሎች ቁጭ ብለው ተከራክረው አንሸራሽረው በዲሞክራቲክ ጨዋታ ነገሮችን ሲያስተካክሉ ወደዛ እንዲሄዱ ነው የሚፈልጉት።